Agarinya report. በአማራ ክልል የሚገኙ አስሩ ዩኒቨርሲቲዎች በአሁኑ ወቅት ተማሪዎችን መቀበል አይችሉም ተባለም። በአማራ ክልል የሚገኙ ከፍተኛ የትምህርት ተቋማት ፎረም ዋና ጸሐፊ ዶክተር አስማረ ደጀን እንዳሉት የክልሉ ጸጥታ እስኪሻሻል ድረስ በክልሉ የሚገኙ ዩኒቨርሲቲዎች ተማሪዎቻቸውን እንደማይጠሩ የጋራ መግባባት ላይ እንደደረሱ ገልጸዋል። ዶክተር አስማረን ጠቅሶ ቪኦኤ እንደዘገበው ተለዋዋጭነት ባለው የክልሉ የጸጥታ ምክንያት መንገድ እየተዘጋ ነው። ተማሪዎቹ ወደ ግቢ ከገቡ በኋላ ግጭት ቢነሳ ዩኒቨርሲቲዎቹ ኃላፊነቱን መውሰድ እንደሚቸገሩ ገልጸዋል። ከምግብ ጀምሮ ለዩኒቨርሲቲዎች የተለያዩ ግብዓቶችን ያቀርቡ የነበሩ አካላት ከቦታ ቦታ መንቀሳቀስ እንደተቸገሩ የተናገሩት የዩኒቨርሲቲዎቹ ፎረም ዋና ጸሐፊ፣ በዚህ መነሻነትም ተማሪዎችን የጸጥታ ሁኔታው እስኪሻሻል ድረስ ላለመቀበል ውሳኔ አሳልፏል ብለዋል። በኢትዮጵያ የትኛውም የፋይናንስ ተቋም ገንዘብ ያስቀመጡ ሰዎች ገንዘባቸው በገንዘብ መድን ፈንድ ዋስትና እንዲያገኝ ተደረገም። በኢትዮጵያ በባንኮች ገንዘብ ከሚያስቀምጡት አብዛኞቹ ወይም 98 በመቶ የሚሆኑት በባንክ ያላቸው የገንዘብ መጠን ከመቶ ሺህ ብር በታች መሆኑም ተገልጿል። ይህ የተገለጸው ከቀናት በፊት በኢትዮጵያ የተቀማጭ ገንዘብ መድን ፈንድ ወደ ስራ መግባቱ በተነገረበት ጊዜ ነው። በተለያዩ የገንዘብ ተቋማት ላለ ተቀማጭ ገንዘብ ገንዘብ ዋስትና የሚሰጥ የገንዘብ መድን ፈንድ ተቋቁሞ በይፋ ሥራ ጀምሯል። በዓለም ላይ 147 ሀገራት የተቀማጭ ገንዘብ መድን ፈንድ ተቋም ያላቸው ሲሆን ኢትዮጵያም 148ኛዋ ሀገር ሆናለች። ይህ የተቀማጭ ገንዘብ መድን ፈንድ ተጠሪነቱ ለኢትዮጵያ ብሔራዊ ባንክ ሲሆን በየትኛውም የፋይናንስ ተቋም ገንዘብ ያስቀመጡ ሰዎች ገንዘባቸው በዚሁ ፈንድ ዋስትና ያገኛል የተባለ ሲሆን ጥበቃው የሚመለከተው 100 ሺህ ብርና ከዚያ በላይ የሆነን ብቻ መሆኑን ዋና ሥራ አስፈጻሚው አቶ መርጋ ዋቆያ ተናግረዋል። ይህም በዘርፉ ከተፈጸሙ ለውጦች አንዱ ነው የተባለ ሲሆን የፈንዶ አደረጃጀት ስልጣንና ተግባር በክፍያ ካዝናነት የተገደበ ነው ሲሉ የብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ በበኩላቸው ተናግረዋል። ምክትል ገዢው አክለውም አንድ የፋይናንስ ተቋም የሚወድቅ ከሆነ ኮሽታ ሳያሰማ ሕዝቡንና ኢኮኖሚውንም ችግር ላይ ሳይጥል እንዲወጣ ፈንዱ ይሰራል። ችግር በሚያጋጥም ጊዜም በመድን የተሸፈነውን ገንዘብ ላስቀማጩ ከሰባት ቀን እስከ ዘጠና ቀን ባነሰ ጊዜ ውስጥ የሚመለስለት ይሆናል ሲሉ አስረድተዋል። ኢትዮጵያ ከስልሳ እስከ ሰማንያ በመቶ የሚደርስ የሳይበር ጥቃት ተጋላጭ ሀገር ናት ሲል የሀገሪቱ የኢንፎርሜሽን መረብ ደህንነት አስተዳደር ኤጀንሲ አስታወቅም። የሳይበር ደህንነት ወርን ምክንያት በማድረግ የተለያዩ ዝግጅቶች በኢትዮጵያ ሲቀርቡ የቆዩ ሲሆን ብሔራዊ የሳይበር ጥቃት ደህንነት በሚል የተሰራ ጥናትም ይፋ ተደርጓል። በጥናቱ መሰረትም በኢትዮጵያ የሳይበር ጥቃት ተጋላጭነት በጣም ከፍተኛ መሆኑ ተመልክቷል። ጥናቱ የተሰራው በሀገሪቱ ቁልፍ ተቋማትና ና ለሳይበር ጥቃት ተጋላጭነት ቅርብ ይሆናሉ ተብለው በሚታሰቡ ተቋማት ላይ መሆኑ የተገለጸ ሲሆን ኢትዮጵያ ዝቅተኛው 60 በመቶ፣ ከፍተኛው ደግሞ 80 በመቶ የሳይበር ጥቃት ተጋላጭ ሀገር መሆኗ ተረጋግጧል ተብሏል። በ2015 ዓ ም ለሳይበር ጥቃት ተጋላጭ ናቸው በተባሉ የመንግስትና የግል 123 ተቋማት በመሰረተ ልማቶቻቸው በሞባይል አፕሊኬሽናቸውና በድረገጾቻቸው በድረ ገጾቻቸው ላይ ጥናት መደረጉ የተጠቀሰ ሲሆን በእነዚህ ተቋማት ላይ የሚሆን ከፍተኛ አጋላጭ የሚያደርጓቸው ክፍተቶች ተገኝቶባቸዋል ተብሏል። ኢትዮጵያ የምትገኝበት የጂኦፖለቲካ ሁኔታ ለሳይበር ጥቃት ዓይን ውስጥ እንድትገባ ያደርጋታል የተባለም ሲሆን ከተደረጉ የሳይበር ጥቃት ሙከራዎች መካከልም 2554 የሚሆኑ ጥቃቶች በተቋማት ድረገጾች ላይ የተደረጉ ሲሆን 1493 ሙከራዎች ደግሞ የመሰረተ ልማት ሲስተሞችን ለማስተጓጎልና አገልግሎቶችን ለማቋረጥ የተደረጉ ናቸው ተብሏል። በሙከራዎቹ የፋይናንስ ተቋማት፣ የጸጥታና ደህንነት ተቋማት፣ የሚዲያ ተቋማት፣ የኤሌክትሪክ አገልግሎት፣ ቴሌኮም፣ ጤና፣ ትምህርትና ሌሎች የመሰረተ ልማት ተቋማት ይገኙበታል ተብሏል። የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ኢትዮጵያና ኤርትራ ከጠብ ጫሪነት እንዲቆጠቡ አሳሰበ። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ይህንን ያሉት በፌዴራል መንግስትና በህዋት መካከል የተፈረመውን የሰላም ስምምነት አንደኛ ዓመት አስመልክቶ ባወጡት መግለጫ ነው። ብሊንከን በመግለጫቸው በጦርነቱ ተሳታፊ የነበረው የኤርትራ መንግስት ጦሩ ሙሉ ለሙሉ ከኢትዮጵያ መሬት እንዲያስወጣ የጠየቁ ሲሆን፤ ኢትዮጵያና ኤርትራም በምስራቅ አፍሪካ ቀጠና የሚገኙ ሀገራትን ነፃነት ሉዓላዊነትና የግዛት አንድነት እንዲያከብሩ ጠይቀዋል። አንጋፋው አትሌት ደራርቱ ቱሉ የጃፓን መንግስት ከፍተኛ የክብር ሽልማት ተበረከተላት። የጃፓን መንግስት ለኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ረዳት ኮሚሽነር ደራርቱ ቱሉ የሀገሪቱን ከፍተኛ የወርቅ ኒሻን እውቅና መስጠቱን አስታውቋል። ረዳት ኮሚሽነር ደራርቱ ቱሉ ሽልማቱ የተበረከተላት በጃፓንና በኢትዮጵያ መካከል በስፖርት ዲፕሎማሲ ዘርፍ ላበረከታቸው የላቀ አስተዋጽኦ ነው ተብሏል። እንደ አብነት በዚሁ የስፖርት ዲፕሎማሲ ዘርፍ የቀድሞው የጃፓን ጠቅላይ ሚኒስትር ሺንዞ አቤ በኢትዮጵያ ጉብኝት ባደረጉበት ወቅት ታዋቂ ኢትዮጵያውያን አትሌቶችን በማሰባሰብ የውይይት መድረክ እንዲመቻች ማድረጓ ተጠቅሷል። ደራርቱ ቱሉ በአሁኑ ወቅት የኢትዮጵያ አትሌቲክስ ፌዴሬሽንን በፕሬዚደንትነት እየመራች ነው።